ና ማህበረሰብ የአንጋፋውን አርቲስት አሊ ቢራን የህይወት ታሪክ ስለሚዳስሰውና በሶስት ቋንቋ ስለተጻፈው መጽሐፍ ዝግጅት የሚዳስስ ዘገባ ይዘናል። የአዲስ አበባ ዘጋቢያችን ፀሐይ ዳምጠው ታቀርበዋለች። በዘመን ተሻጋሪው የሙዚቃ ስራዎች ብዙዎች ዘንድ ተወዳጅነትን ያተረፈው ድምፃዊ አሊ ብራ የህይወት ታሪክ የሚያትት መጽሐፍ በኦሮምኛ በአማርኛና ና በእንግሊዝኛ ተጽፎ ተመርቋል። ከመጽሐፍ ምረቃው በተጨማሪ አርቲስቱ በሙያው ለግማሽ ክፍለ ዘመን ላበረከተው አስተዋጽኦ እውቅና ተሰጥቷል። አሊ ብራ የህይወት ዘመኑን በሙዚቃ ስራ ያሳለፈው ድምፃዊ ነው፣ በህይወት እያለ መመዝገኑ ተገቢ ነው ሲሉ የአዲስ አበባ ዩኒቨርሲቲ መምህር የሆኑት ኑትማን አልዩ ዶዶላ ገልጿል። የአርቲስት አሊ ብራ ታሪክ እንደዚህ በመጽሐፍ ተሰንዶ እንደዚህ መቀመጡ ለአጠቃላይ ለኢትዮጵያ ህዝብም ለሌላም በተለያየ ቋንቋ ስለተዘጋጀ ነው። በአማርኛ በኦሮምኛ፣ በእንግሊዝኛም ስለተዘጋጀ ለሌላ አፍሪካም ጭምር ታሪክ የሚሆን ነው። የእሱ ታሪክ እና አርቲስቶቻችን ብዙ ስራ ሰርቷል። ከዚህ በፊት ሀገር ሉዓላዊነት ማስጠበቅ ላይ ተሳትፏቸው ትልቅ ነበር። የማህበራዊ ህይወታችን ውስጥ ያለው የነሱ ተሳትፎ እና ያበረከቱት ነገር ብዙ ናቸው። ስለዚህ እንደዚህ እውቅና መስጠት በጣም አስፈላጊ ነው ይገባቸዋል። በተለይ ደራሲያን የተላላቅ ሰዎችን የህይወት ታሪክ ጽፈው ለቀጣዩ ትውልድ ማስተላለፍ አለባቸው ሲሉም መልእክት አስተላልፏል። መምህሩም ብዙም ጊዜ የኛ የሀገራችን ታዋቂ ሰዎች ታሪካቸው እንደዚህ ተጽፎ አይገኝም። ብዙ እውቀት ሊያስጨብጡን የሚችሉ ብዙ ልምዳቸውን ሊያካፍሉ የሚችሉ ሰዎች ሳይጻፍ ስለነሱ ታሪክ ምንም ሳይባል ታቸው ሲያልፍ እናያለን። ስለዚህ እንደዚህ አይነት ነገሮች ቢያንስ በዚህ ሁኔታ ተጽፎ ቢቀመጥ ለትውልዱ እነሱ ያለፉበትን እኛ እስከኛ ምን ይጠበቃል ብሎ ወጣት እንዲሰማው ለማድረግ ይረዳል። ስለዚህ በጣም ትልቅ ነገር ነው። ይሄ ሰው በህይወት እያለ ለህዝቡ ላበረከተው አስተዋጽኦ እውቅና መሰጠት መለመድ አለበት ያሉት ደግሞ የአፍረን ቀሎ አባገዳ አብዱረዛቅ አይመድ አሰናቸው። በዚች ሀገር ውስጥ ሰው ካለፈ በኋላ ነው ለሰው ልጅ የእከሌ ማንነት ብለው የሚያደርጉት እንጂ እንደዚህ ሲያደርጉለት ለመጪው ትውልድ አሁን ላሉት ትውልዶች በጣም በጣም إني تلك نجرنا አሊብራ በዚህ በመጽሐፉ ለሱ ደግሞ እንደዚህ ሁሉም አርቲስቶች እዚህ ተገኝቶ ለወደፊት ልጆቻችን እንደ ኦሮሞም እንደ ብሔር ብሔረሰቦችም በጣም በጣም በጣም የወደፊትን የልጆቻችን የአርቲስቶቻችን ጥሩነት ያገኛሉ ወይንም እንደሚያስቡ ይሆንላቸዋል ብዬ ነው የምገምተው። በማህበራዊ ህይወቱም ተግባቢና ሰው አክባሪ ነው የምትለው የሞያ አጋሩ አርቲስት ሀመል ማለባተ አሊብራን እንዲህ ስትል ገልጿለች። በጣም የሚገርም ታለንት ያለው ሰው ነው በጣም የሚገርም ፐርሰናሊቲ ያለው ሰው ነው አሊ ማለት፣ ትንሹንም ትልቁንም የሚያከብር ሰው ነው። በጣም ፈኒ ነው። በጣም አብረሽው ስትሆኝ በጣም ደስ የሚልሽ ሰው ነው። አሊ በጣም ነው የሚወደው ቲስት፣ ብዙ ጊዜ በመሰለሽ ስራው ላይ ብቻ ነው የሚያተኩረው። ከባድ ሙያ ነው። ያንን ደግሞ ሪኮግናይዝ የሚያደርግ ሰው ሌላ ሰው ስላገኘ ነው እሱ አሁን እዚህ ደረጃ የደረሰው። እና እንደዚህ የሚያዩ ሰዎች ለአርት ፍቅር ያላቸው ሰዎች የእነዚህን ሰዎች ታሪክ ጽፎ ማስቀመጥ፣ አሊ ማን ነው ሲባል ለሚቀጥለው ትውልድ። ማንም ሰው ቋሚ የለም እዚህ አለም ላይ ጥለነው ነው እንሄዳለን። ለሚቀጥለው ትውልድ ለመጻፍ ዛሬ አሊ ያለ ነው ትክክለኛ ኢንፎርሜሽን የሚያገኙት በጣም ደስ የሚል ነገር ነው። ሁላችንም ማድረግ ያለብን ነገር ነው። ምክንያቱም ትውልድ ምልሽ በዚህ ኢንዱስትሪ በጣም ብዙ ዓመት አሳልፈናል። ያለፍንበትን መንገድ መጽሐፉ አመጣጡ፣ የተጻፈ ነገር ሲኖር ነው ሰው በእርግጠኝነት የሚናገረው እና። በጣም መደገፍ ያለበት ነገር ነው ብዬ ነው ማምነው። የአሊ የህይወት ታሪክ ጽፎ ለማሳተም አምስት ዓመት እንደፈጀባቸው የተናገሩት ዶክተር ስራፈል ገልገሎ የመጽሐፉን ይዘት ተንትነዋል። አንደኛው ና አንደኛው እንደታሪኩ ነጻና አካዳማዊ የሆነ የታሪክ አጣናት ላይ ተቀጥሎ ለማዘጋጀት የተሞከረ ሲሆን አቅሙ የምፈቀደው እንደ ታሪኩ በተሰፋት መረጃዎች እንዲመሰረትና ከግል ስሜትና እሳቤ ጸጋ ለማድረግ ሞክር ያለ በፕሮግራሙ ማጠቃለያ ላይ ንግግር ያደረጉት የኦሮሚያ ክልል ርዕሰ መስተዳደር ሽመልስ አብዲሳ ዝግጅቱ አርቲስቱ ለህዝቦች ሁለንትናዊ እኩልነትና አብሮነት ላበረከተው ከፍተኛ አስተዋጽኦ እውቅና ለመስጠት ታስቦ የተዘጋጀ መሆኑን ተናግረዋል። አርቲስት አሊብራ በተለያዩ ቋንቋዎች የሚያቀነቅናቸው ዘፈኖቹ ኢትዮጵያዊነትን፣ ወንድማማችነትን፣ አንድነትንና አብሮነትን ሲሰብክ የኖረ ድንቅ አርቲስት ነው ብለዋል። አርቲስት አኒ ብራ የሙዚቃ ስራን የጀመረው በ1954 እንደሆነ ይነገራል። አሊ ብራ ከኦሮምኛ በተጨማሪ በአማርኛ፣ በሶማሊኛ፣ በአፋርኛ፣ በሐረሪና በአረብኛ የሙዚቃ ስራዎችን ሰርቷል። በዚህም የክልሉ መንግስት በኦሮሞ ባል ማዕከል ውስጥ የአሊ ብራ ታሪክና ስራ የምታይበት ክፍል እንዲኖር መወሰኑን ተናግረዋል። በዚሁ ፕሮግራም ላይ የኦሮሚያ ክልል ርዕሰ መስተዳደር ሽመልስ አብዲሳ፣ የጦር ኃይሎች ጠቅላይ ኢታ ማጆር ሹም ጀነራል ብርሃኑ ጁላ፣ የፍድሪ አየር ኃይል ዋና አዛዥ ሜጀር ጀኔራል ይልማ መርዳሳ ሌተናል ጀነራል ባጫ ደበሌን ጨምሮ ሌሎች የፈደራል እና የክልል መንግስት የስራ ኃላፊዎች፣ ታዋቂ ግለሰቦች፣ የጥበቡ ማህበረሰብ፣ ቤተሰቦች፣ ጓደኞቹና አድናቂዎቹ ተገኝተዋል። የኦሮሚያ ክልል መንግስት ለአሊ ብራ ከወርቅ የተሰራ የኒሻን ሽልማት አበርክቷል። አርቲስት አሊ ብራ የሰራው ስራ እውቅና አግኝቶ በመሸለሙ መደሰቱን ገልጾ ምስጋናም አቅርበዋል። ለአሜሪካ ድምፅ ፀሐይ ዳምጦ ከአዲስ አበባ። Singoma yaakubire eka,singoma yaakubire eka,singoma yaakubire eka,singoma yaakubire eka,singoma yaakubire eka.